ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ። ኢትዮጵያውያን ሰአሊያን የዓለምን ዓይንና ቀልብ የመስረቅ ኃይል ያላቸው ሥራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከሥራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰአሊያን በስራቸው ከመደጎም አልፈው በመላለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰአሊያን የሚሆኑትን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለ ልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካተዋል። አቶ መሳይ አስቀድሞ ስለ ተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን። እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች። ስምንት ዓመት በፊት ነው የተገናኘ ነው እኔ እንኳን እዚህ ሙያ ውስጥ ወደ ሀያ ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር። ጋለሪም ነበር የሎስ አንጀለስ እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትን ብዙ ምንትን ስላልነበረ እይታው ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር ዛሬ ስምንት ዓመት ተገናኘን፣ ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች፣ አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይሄንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል፣ እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ፣ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች ትልቅ ቦታ ልንጠቀምበት ምች የምንችል አገኘች። እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ እንደዛ ተብሎ ተጀመረ እና በሁለት ዓመት አጭር ጊዜ ውስጥ ሁኔታውን ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ ለቆት እየመጣ ውጭም ደግሞ ከአፍሪካ አሜሪካን ሀገርም አውሮፓ ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ። ከአርቲስቶች ጋራ ከሀያ ዓመት በላይ ግንኙነት አለኝ። ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያን አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም። እውነትም ለመናገርም አልነበረምም ደፍሬም አልነበረምም ብል እዚህም ያሉት ጓደኞቼ እንደማይቀየሙ ተስዋለኝ እና ይህንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የኛ አርቲስቶች፣ እንደገና ደግሞ ከኢንስቲቱሽኖች ጋር ያለው ግንኙነት፣ ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው እዚሁ አዲስ አበባ እዚሁ ኢትዮጵያ ውስጥ ብቻ ነው ምንፍጨረጨረው እና ይሄ ሊሆን አይችልም። መጀመሪያ አዲስ አበባ ጋለሪ ንክፈት። ለምን አዲስ አበባ? አይ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እነዚህማ ከዛ ነው የወጡት። ታሪኩን ያውቁታል፣ ሂስትሪውን ያውቁታል። ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን። በዛው ስድስት ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስመር ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋራ ያለውን ሪሌሽንሽፕ ለማዳበር በዚህ በኛ ጋለሪ በለንደንም በአዲስ አበባ አድርገን እናሳትፍ ብለን ነው የዛሬ አምስት ዓመት ትንሽ ወር አልፏል ጃንዋሪ ዘጠኝ 2016 በፈረንጆች ተመሰረተ። እንግዲህ አቶ መሳይ ዲስፋይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በአለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በአለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው? እኛ እንግዲህ ገባ ገና ዳዴ ነው ምንለው። ስንጀምር የነበረው እና ለመሳተፍ ው ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ። አለም ላይ ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመሪ ይባላል። ለንደን አለ ዋን ፊፍቲ ፎር የሚባል አለ። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘ በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻል ነው። እና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው፣ እዛ ነው ዲስካቨር የምትደረገው። ከሌክተሮቹ ይመጣሉ፣ ጸሐፊው ይመጣል፣ ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ ስልሳ ሰባት ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ፣ አንዳንዶቹ ሀያ ሰላሳ ሺህ ሰው ነው የሚመጣው። እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የሚገኘው የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስላንተ እንድትታወቅ እነማን ናችሁ፣ ለምንኛ ገባ እንታወቅም ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹም በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው ምን እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው። ለምን ይሄን ሰርቶ የሚያቅ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አያገኙ። በዛ የተነሳ ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም በጣም በጣም ይለያል። ቀደም ብለህም አንተ ጠቅሰኸዋል። በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት እየተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ስራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ? እኔ እውነት ለመናገር አርባ ዓመት ነው የተቀመጥኩት አሜሪካን ሀገር አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ ዓመት በኋላ እድሜም እየጨመረ ነው የመጣው ሀገሬ አንድ ቀን ገብቼ እኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባዬ እንግሊዝ ሀገር ነው ቤተሰቡ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ። ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቴር የተደረኩት እና በሱ በሱ ደስተኛ ነኝ። እንደገና ደግሞ ገባኝ ኢትዮጵያ ሁል ጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረም። እኔ መጥቼ ጊዜ የማጠፋው መላው ኢትዮጵያን እዞር ነበረ። ገባ የማልሄድበት ጋራ፣ የማልገባበት ገደል፣ የማላየው ገዳም ስመጣ በየዓመቱ አንዳንዴ ሁለቴ መጥቼ ስለምዞር በዛ ላይም ደግሞ የነበረችኝንም አንዳንድ ትርፍ ጊዜም ደግሞ እዚ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ ገባ። እና አንዳንዱ ነገር ያስቀኛል ገባ። እውነት እኛ ፋብሪካ አይደለንም ገባ። እንደ ፋብሪካ ለምን እንቆጠራለን። አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባህ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴ ነው ብ መጀመሪያ፣ በኋላም ደግሞ ያሳዝልኛል። ገባህ ለምን እኛ አሁን ገባህ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው። ይህንን ነገር አምነበት አምነንበት ውጭ አውተን እናሳትፈው። ለምንድን ነው የኢትዮጵያ ሯጮች ውጭ ወጥተው እንደዚህ ያለ ትልቅ ነገር ክብር አግኝተው ሀገራቸውን አስታውቀው ራሳቸውን ጠቅሞ ከዛም አልፈው ደግሞ ገባ ብዙ ብዙ ኢትዮጵያውያኖች ስራ ላይ ያሳትፋሉ። እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል። እና ሰዓሊዎችም፣ የኢትዮጵያ ሰዓሊዎች ያንን እድል ማግኘት ይገባቸዋል። ለምን ስራቸው በጣም በጣም በጣም በጣም የሚደነቅ አርቲስት ያላት ሀገር ነች። ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታው ትንሽ ከባድ ነበር። ገባ በተለይ የታክስ ሹ አለ መቶ አስር ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም፣ ካንቨስ ከአንድ የአርት ሰፕላይ ስቶር ገብቼ ገዝቼ ሙያን ማዳበር ይችላለው የሚልበት ሀገር አደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም። ይሄ በደንብ የተቋቋመ ሱቅ ገባ እንደዚህ የሚያስፈልጋቸውን ቁሳቁስ እንኳን የሚገዙበት ሰው እኛ በጣም ከታች ነው የምንጀምረው። እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ገባ ያሉት ህጎች የታክሱ ደግሞ በተለይ የታክሱ በጣም በጣም ዲስካሬጅ ያደርጋል። እና ግን እንደዛም ሆኖ ግን ይኸው እየተጋፋል እንግዲህ እዚህ ደርሰናል። ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። መልሰናል ጋቢና መዝናኛ ከአሜሪካ ድምፅ የዛሬ እንግዳችን አቶ መሳይ ኃይለ ልዑል ነው። አቶ መሳይ በዓለም ዙሪያ የኢትዮጵያን ሰዓሊያን ሥራ በማስተዋወቅ ላይ የሚገኘው አዲስ ፋይን አርት መሥራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነ ጥበብ ታሪክንም እንደምታጠና ሀሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያውያን ሰዓሊያን ስራዎች ለአንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየቅኩት የምትለውስ ሰአሊ የትኛው ነው? ወይ እምልህ ያው መቼም እንግዲህ አትፈርድብኝም ትንሽ ባዳላ። ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው የምናሳትፋቸው እና እነዚህን አርቲስቶች ያው አድሎም ብለው እነሱን እነሱን መውደድ ብቻ ሳይሆን እውነት ለመናገር ጋለሪ ደግሞ፣ አሁን ለምሳሌ በኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም፣ እዚህ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን የአንዱን ሰአሊ ስራ ወይም የአንዷን ሰአሊ ስራ እናይና፣ እንዴ ቆይ ይሄ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉት? ይሄ ይሄ ሁሉ መገምገም አለበት። ገባ ለምን ያው ቢዝነስ ነው እውነት እንናገር እና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከእኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባ ለእኛ ጋር ከኛ የሚገዙት ያሉት የኛ ከሌክተሮች ላይመቻቸው ገባ ላይመቻቸው ስለሚችል ከኛ አይገዙንም። ስለዚህ እኛ በእኛ አቅም የት ነው መሳተፍ የሚችለው? የአርቲስ ወይ አርቲስ ብለን ነው የምንገበግበው። አሁን ለጠየከኝ ጥያቄ ከጓደኞቼ ጋር ልታጣላኝ ስለሆነ የእኔ መልስ እውነት ለመናገር ትልልቆቹንም በጣም በጣም ወዳጄ ናቸው። አንጋፋ የምትላቸው አሁን ታደሰ መስፍን ከኛ ጋር ይሰራል። በጣም በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በውበት ጨምሮ ላቸው ቁመት ጨምሮላቸው አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው። እሱን ያደርጋል። ሉልሰገር በጣም በጣም ነው የታወቀ አርቲስት ነው። ደግሞ ከነሱም ደግሞ እድሜ ትንሽ ዝቅ ያሉም ደግሞ እነ አዲስ ገዛኸኝ ያሉ እነ ተስፋ ኦርጌስ ያሉ ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን የኑሮ ኤክስፔሪንሳቸው አሜሪካ አገር ስለሆነ እንደዛ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፔሪንስ የሚሰሩ ስራዎች ያሳያሉ፣ ይሰራሉ። እዚህም ኢትዮጵያም ቢሆን አሁን ደግሞ በቃ እንደ በፊቱ አይደለም፣ ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ፣ ብዙ ሀሳቡን ማዳበር ይችላል፣ ብዙ ነገር ማየት ይችላል። እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንድስኬፕ የምንለው አይነት እንደዛ እንደዛ ብቻ አይደለም፣ ዛሬ ኢትዮጵያን አርቲስቶች የሚሰሩት። እውነቴ ነው። በጣም በጣም በጣም የሚገርሙ ይሄ ዘመናዊ የምትለው ከንቴምፖራሪ ስራዎች፣ የጊዜውን የጊዜውን የሚገልጹ ስራዎች ብዙ ብዙ ስራዎች ይሰራሉ። አንዳንዴም ፖለቲካ የሆነም ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን አሁንም እንደገና በርስን ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች ያሉ አሁን እነ ትዝታ፣ እነ ሰሎሜ ብት፣ እነ ግርማ በርታ ፎቶግራፈሮች፣ እነ ማይክል ጸጋይ፣ እነ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ብዙ ጎበዞች አሉ። ውጭም እነ ታሪኩ፣ እነ ዳንኤላ እስራኤል አርቲስት አለች። የእኛ አሁን አርቲስቶች ዩሮፕ አሉ እስራኤል ሀገር አሜሪካን ሀገር እና በሰፊው ነው የገባነ ነው Raised me and my bro wasn't easy, but we did it with a little bit of love. Work hard, got us cool every day. Led he to eyes on the stars on the skies we get. Gave us drive to survive, really showed us the way. Now I really understood what she was trying to say. It's the times and the tides are high. I'm the bold baby, Rocky, you can cry. just never give up. Never, never give up. In this life, you can lead if you only believe. And in order to achieve what you need, you got To what you need, you can never give up. ባለፈው ዓመት ወዲህ በመላ ዓለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድበዋል ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርገዋል የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስና ይዘት እየገመገሙ የሚወስኑበት አይነት ነው ምን አይነት ጫና ፈጠረባችሁ በምን ሁኔታስ ተቋቁማችሁ ታለፋችሁ መጀመሪያ ላይ በጣም ያስደነግጥ ነበር ለምን እኛ የምንሸጠው በብዛት በደንብ አስቦ የሚገዛ ሰው ነው እና አቅምም ያለው ነው። ያ ሁሉ ሰው ገባ። አሁን በተለይ በተለይ እዚህም አዲስ አበባ ቁጭ ብለን የምንሸጠው እውነት ለመናገር ከዘጠና ፐርሰንቱ በላይ ገዥዎች ውጭ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ጋለሪ። ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለ ነው። አራት ወር አየ ነው የከፈትነውን ጋለሪ እዚህም ዘጋን። ለንደንም የነበረውን በቃ ከቤት መስራት ጀመሩ እና ያው እንደ ሁሉም ቢዝነስ ምንድን ነው ማድረግ ያለብን ብለን ከባልደረባ ጋር በምናስብበት ጊዜ፣ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ አመት ሴፕቴምበር በቃ የእኛን የዲጂታል የምትለውን ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉትና። ያ ምን ያደረገልን ቤቱ ተቀምጦ መገብየት ነው የሚፈልገው ክላይንት፣ አመቻችንለት። እና የሚገርም ቀስ በቀስ ክላይንት እንጌጅ እያደረግን መጣል። የእኛም ለመጀመሪያ የነበረን ፍርሃት እየቀነሰ መጣ። ለምን መሸጥ መጀመር እና በአጭሩ፣ እውነት ለመናገር እኛ አልተጎዳንም። እንደውም ያለፈው አመት ፕሮባብሊ በስት ገል ለአዲስ ፋይናል ለቢዝነሳችን ያለፈው ዓመት ነበረ። እርግጥ ያው ሰው ጋለሪም መምጣት ባይችልም፣ አሁን አዲስ አበባ ከአንድም ሁለት ቦታ ፎቅ ውስጥ ነው ያለ ነው። ፌርም አሁን እኔ ከዱባይ ገና መመለሴ ነው። እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ላለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን፣ እሱም ጥሩ ውጤት ነበረው። በእኛ በኩል እውነት ለመናገር የመጀመሪያ የፈራ ነው እሱ ሁሉ ተቀርፎ፣ አሁን ያለንበት ቦታ ጥሩ ነው ብዬ ነው በክብረ ወሰንነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያን እኔ በእኛ በኩል ያለውን ከምል የኢትዮጵያን አርቲስቶች ዛሬ የት ደርሰዋል ብዬ ይህን መልስ ብመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌ መረቱን ሳትቆጥር ከአስር ሺ ሀያ ሺ አምሳ ሺ ከመቶ ሺህ ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም። ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይም ለአሜሪካን አርቲስቶች ስኖ ቢግ ዲል አሁን ነው የአፍሪካን አርቲስቶች እንደዚህ አይነት ዋጋ፣ አዳዲስ ዋጋ መስበር የጀመሩት በተለይ ዌስት አፍሪካ ያሉት እና ሳውት አፍሪካን ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችም ወይም ደግሞ ከናይጄሪያ ከጋና ያሉ አርቲስቶች በዛ በዛ ዋጋ ሁሉ መሸጥ ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድን ነው? እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው በኛ የሚገዙትና ስለዚህ የእኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለው ምንድን ነው፣ ዋጋችሁ ተወደደ፣ ለምንድን ነው እናንተ ዋጋ ወደ ላይ የሚወጣ ሁል ይሉናል። እኛ ደግሞ መሸጥ አቅቶን አደለም። ገባ የአንድ አርቲስት ዋጋ በየጊዜው እየጨም ተቀባይነት እስካለው ድረስ ድማል ውስጥ ያለ ድረስ ዋጋው እየጨመረ እየጨመረ እየጨመረ ነው የሚሄደው እና ያንን ተከትለን ነው ይሄ ያለ አለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ አስር ዓመት የዛሬ አስራ አምስት ዓመት የነበረ አሁን ያለ ዋጋ በህይወት እንኳን የሌሉት እንደነ እስክንድር በጎሲያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ ከመቶ ሺህ ዶላር በላይ ሁሉ ተሸጠዋል። ነባ ሪሊ አሁን ያለው ጥሩ ጊዜ ነው። ለውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው የምለው። አንድ የመጨረሻ ጥያቄ የኢትዮጵያ ስነጥበብ ወይም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ። የዓለም ሎሬት ሜትር አፈወርቅ ተክሌ፣ እስክንድር ቦገሲያን፣ ገብረ ክርስቶስ ደስታ እያለ መዘርዘር እንችላለን። ስለ መጪው ትውልድ ትንሽ እናውራ። በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ? እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ እሳለሁ ወይ? እኔ በሱ ምንም አልጠራጠርም፣ ምክንያቱም በቂ በቂ የሆኑ አርቲስቶች አሉ። ዛሬ ኢትዮጵያ ያፈራቻቸው አሁን የጠራቸው ሶስቱ እነዚህ አንጋፋ አርቲስቶች አሁን እንኳን ነው ስራቸው ካረፉ በኋላ እንኳን የሚሸጥበት ዋጋን አልፎ የሚሸጡ ወጣት ኢትዮጵያን አርቲስቶች አሉ። ያ የሚያሳየው ገባ ተቀባይነት እያገኘ ነው የዓለም የአርት ገበያ አሁን ገባ ፎከስ በጣም አፍሪካ ላይ እና የአፍሪካን አርቲስቶች ላይ አተኩሯል ለምን የአፍሪካ ከሀምሳ አራት ሀገር በላይ ነው ገባ እያንዳንዱ ሀገር ስንት ብሄር አለው ስንት ስንት ነገር የሚያፈራ ነው እና በኢትዮጵያ በኩል ካየሆ ብዙ ብዙ ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ የሚገርሙ የሚገርሙ ወጣቶች አፍርታለች ኢትዮጵያ። የኢትዮጵያ ችግሯ ሁሌም ብለው አርቲስት አይደለም ገባ ስሟን ሊያስጠሩላት የሚችሉ ማዕት ማዕት ማዕት የተፈጠሩ አርቲስቶች አሉ። ብቃት ያላቸው እውቀት ያላቸው ትምህርት ያላቸው ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ ሶስት አራት አምስት ጋለሪዎች አሁን አዲስ አበባ ይቋቋሙና እነዚህ ጋለሪዎች ገባ ከኛ ጋር የማይሰሩ ሌሎች አቅም ያላቸውን እነሱን ሁሉ ቢያሳትፉ ደግሞ ተመልከት፣ የትናየት መድረስ እንደምንችል ግን አሁን በቃ ትንሽ እኔ መንግስትን ክርስሳይ ለማድረግ አይደለም፣ ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው። ገና ገና ከመሬት ላይ መነሳት የሚሞክር ነው። እና አንተ ገና ዳዴ የሚልሽ የኮሮኮብከው የትም አይደርስ። ይገባ ኤንካሬጅመንት ይፈልጋል፣ ኢንሴንቲቭ ይፈልጋል። ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ በአስር ሺህ ዶላር በአስር ሺ በአስራ አምስት ሺ ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም፣ ጋለሪ ብቻ አይደለም፣ ሀገሪቷ ተጠቃሚ ነች። ገባ እነዚህ ደግሞ አራት አምስት ጋለሪ አሁን እንደ እኛ እዚህ ቢኖር ምንድን ነው የሚሆነው? አሀ፣ አዲስ አበባ አንድ እንቅስቃሴ አለ ብሎ ነው። ይሄ በተለይ ቶሎ ሄዶ ቀድሞ፣ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው ምንም ፕሮሞሽን አይፈልግም። እንቅስቃሴ አለ አዲስ አበባ በሮ ነው። ከሰው በፊት መምጣት የሚፈልገው ለምን? ጥሩ ነገር እውነት ለመናገር በርካሽ ገዝቶ ስለሚሄድ ነው። ገባ እኛ ይህንን እናውቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም በጣም በጣም ብዙ ወደፊት ታያለህ። አምስት ዓመት አስር ዓመት ውስጥ ስም የሚያስጠሩ አርቲስቶች አሉ። ምንም በዛ በኩል ችግር የለም። እጅግ በጣም አመሰግናለሁ። አቶ መሳ ኃይለ ልዑል ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነ ጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስለ አወግሃን ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም በጣም አመሰግናለሁ በራሴና በራኬብ ስሜ እና የለንደን ቲማችን በተለይ እነሱ የሚሰሩት ስራ አሁን በጣም በጣም በጣም የሚደነቅ ነው። በእኛ በኩል ይህንን ቃለመጠየቅ ስላዘጋጀ በእነሱም በራሴም ስም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ነው። አብረን ስላመሸን በእጅጉ እናመሰግናለን ሀብታሙ ስዩን በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን የነገ ሰው ይበለን መልካም ምሽት ይሁንላችሁ